በከፍተኛ ትምህርት ተቋማት ውስጥ የሚታየው ግጭት ማብቃት አለበት እያሉ ነው የደሴ ነዋሪዎች። መስፍን አድራጌ ዝርዝሩን ይዟል። የመምህር አካል ወልድና የሼ ሁሴን ጅብሪል አብሮነት በአካባቢው ለዘመናት ያሻገረውን ፖለቲካዊ መረጋጋት፣ እምነታዊ ትብብርና አንድነት በመዘከር ወሎ ከሃይማኖት በላይ ሰውነትን ከዘር በላይ ሰብኣዊነትን ያስቀድማል የሚሉት ተሰብሳቢዎቹ በቅርቡ በወሎ ዩኒቨርሲቲ የተፈጸመውን ግድያ አውግዘዋል። ድርጊት ሕዝቡንም የማይወክል ሲሉ ገልጸውታል። ሰባሰባ ተፈጥሮ በነበረው ድርቅ በዚያን ሰዓት እናት ከልጇ ቀምታ በምትበላበት ሰዓት እንኳ የእኛ አካባቢ ማኅበረሰብ ያለውን እያበላ ሙቶ ያገኘውን እንኳ መጀመር የሚያየ የነበረው ምን ሆኖ አንገቱ ላይ ነበር ማተብ ካለው ክርስቲያን ጥሬውን አዋቶ ሳንቲሙን አዋቶ ክርስቲያን ከሆነ ፍታት አስፈትቶ ቤተክርስቲያን ነው የሚቀብር ነበር። ሙስሊም ከሆነ ደግሞ ሶላተል ጀናዛ ተሰግዶበት ደግሞ እንደዚሁ እስላም መቃብር ነበር ይቀበር የነበሩ። ዛሬ የመጣበትን እርግማንና መቅሰፍት ሳናቀው፣ እኔም ከኦሮሞ ተወልጃለሁ፣ ከትግራይም ተዋልጃለሁ፣ ተጋብተናል። ያልተጋባ ያለም ደማችን አንድ ነው። ኢትዮጵያዊ አኩሪ ታሪክ አለ። ያንን አኩሪ ታሪካችንን ሊንድ የሚችል የግል ጥቅምና ፍላጎታቸውን ለማርካት ሲሉ ፖለቲከኞች የሚያደርጉት መሯሯጥ ወንድሙ ከወንድሙ እያባሉን እያጋደሉ እና ያለን ይህ ስለዚህ፣ አሁን ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት ሴት ወሎን በጥቅሉ እንደ አማራን የሚወክል አይደለም። ይህንን ድጋፍ የሚሰጥ የታመመ ጥረት የሚያስፈልገው ሰው እንጂ እውነት ጤነኛ ነው ብዬ እኔ አለን። በዩኒቨርሲቲዎች ውስጥ ለሚከሰቱ ግጭቶች መንስኤው የቀድሞ ጥቅማቸውን ያጡ ፖለቲከኞች ናቸው ሲሉ ተሰብሳቢዎቹ ይናገራሉ። ለዚህም ነው ሰላማዊ አካባቢዎችን ሰላም የመንሳት ተግባራት ከቅርብ ጊዜያት ወዲህ በስፋት እየተተገበረ የሚገኘው። እንደ ተሰብሳቢዎቹ እውነት የዩኒቨርሲቲው የተማሪዎችና የመምህራን ችግር ነው ወይ? ወይም ደግሞ የብሔርና ብሔረሰብ ተማሪዎች ችግር ነው ወይ? ብለን በዚህ ጉዳይ ላይ ጊዜ መፍጀት የለብንም። ለምንድነው ይህንን ምለው ዶክተር አብይ ሲመጡ የተቀበላቸውን ያክል አሁን ደግሞ በጥርጣሬ መልክ ህብረተሰቡ እያየበት ያለበት ሁኔታ ላይ ተደርሷል። ያ ምንድን ነው? ከብልጽግና አሁን ፓርቲ አፈንግጦ የሄዱ መሆናቸው ይታወቃል። የት የት እንደመሸጉ ይታወቃል። ምን እንደሆነ አላማቸው ግልጽ ነው። የራሳችን የነበሩ የድርጅቱም አካል የነበሩ አካላት ለዩኒቨርሲቲዎች መበጥበጥና እና ለከተሞች መበጥበጥ ለሰላማችን ትልቅ እንቅፋት መሆናቸውን መንግስት ሳያውቅ ቀርቶ ነው ወይ? ይሄን በደንብ አድርጎ ያውቋል። ለምንድን ነው እሺ ትግራይ ክልል ላይ ችግር የማይፈጠረው? እዛ ጋ ያለው የተለየ አካል ምንድን ነው? እዚህስ ያለው ደግሞ አካል ምንድነው? ልዩነቱ ምንድን ነው? በከተማችንም ደረጃ አኩርፎ አፈንግጦ የቀሩ አመራሮች እንዳሉ ለከተማ አስተዳደሩም ግልጽ ነው፣ በደንብ አድርጎ ይታወቃል። ይሄንን እየሰሩ ያሉት እኮ ተማሪዎች ሳይሆኑ የከሰረ ፖለቲካቸውን መልሶ ለማ ማምጣትና በፊት የነበረውን የ27 ዓመት ጉዞ ወደኋላ ተመልሶ ህዝቡ እንዲተራመስ ለማድረግ ሆን ተብሎ የተዘጋጀ ሁኔታ ስላለ እሱ ላይ ለምን የፌዴራል መንግስት ቁርጥ ያለ እርምጃ አይወስድም? የኢትዮጵያ ሕዝብ ብዙ ነገር ነው ተሸክሞ ያለፈው። ያ አልበቃ ብሎ አሁንም ደግሞ ትንሽ ሀፍረት የማይሰማቸው ሰዎች አሉ። እውነት በጣም የሚያሳዝን የበደልከውን ሕዝብ በአደባባይ ይቅርታ መጠየቅ ነው እንጂ እንደገና ደግሞ ጦርነት የምታዘምትበት መሆን የለበትም። ልዩ ኃይልና ፖሊስ ሚኒሻ የሚደበደብበትም ሁኔታ ላይ ተደርሷል። የህግ የበላይነት መላላት ለምንድን ነው መንግስት እንደ የህግ የበላይነት ሳይኖር ብልጽግና ፓርቲ ምንድን ነው መደመር ምንድን ነው ትርጉም የለውም። በተለይ አንዳንድ መገናኛ ብዙኃንን ጨምሮ በማህበራዊ ድረገጾች አጥፊ መልእክት በሚያስተላልፉ አካላት ላይ ጣታቸውን የሰነዘሩት አስተያየት ሰጪዎች ሀሳብን በነጻነት መግለጽ የሌሎችን ነጻነት ከመጋፋት አልፎ ህልውናቸውን እስከመፈታተን መድረስ አለበት ወይ ሲሉ ይጠይቃሉ። መንግስታዊ አስተዳደራት የሚችን ከተማ ለምንድን ነው ዝም የሚባለው? በግለሰብ ደረጃ በግለሰብ ስለሆነ የሚመጣው ችግር የለውም። አሁን እኮ ጠው ለምን እንደው በመንግስት ደረጃ እርምጃ መወሰድ የማይችለው? ድሮ እኮ ህዋት ሲያስተዳድር እኮ ይሄን አስበሃል ተብሎ እየተወሰዱ ሲታሰሩ እናውቃለን። ለምንድን ነው እነዚህን ሰዎች መቋጫ ማታደርጉላቸው? በሁሉም ነገር በሃይማኖትም፣ በብሔር ዘረኝነትን ጥግ ረግጠው የሚሄዱት ይሄ ደግሞ እኛ ከተማ ላይ አይመጥናል። ከዳር መጥተው ሊያበጣብጡን ሲሉ ለምንድን ነው የማንነቀው? እኛ በሰለጠነ ዘመን ያልሰለጠነ ተግባር እየፈጸሙ ባልሰለጠነ ዘመን ያልሰለጠነ ትውልድ የሰራውን ስህተት ማውገዝ ተገቢ አይደለም ያለም ወጣት ነበር። ድሮ በፈረስ መልእክት እስከሚነገር ድረስ ሳትግባባ የሞትክበትን ዘመን ዛሬ በማይክሮሰከንድ ውስጥ መረጃ መድረስ እየቻለ እንዴት እየተግባባን እንሞታል? ሰው እንዴት ያንን ጥፋት ይደግማል? ሰሞኑን በወሎ ዩኒቨርሲቲ በአንድ ተማሪ ላይ የተፈጸሙ ግድያ በምንም መለኪያ ከሃይማኖትና ከብሔር ጋር የሚገናኝ አይደለም፣ ይላሉ የዩኒቨርሲቲው የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዚደንት ዶክተር አማራ ምትኮ። ከተጠረጠሩት መካከል የአማራም የኦሮሞም ተማሪዎች አሉበት። ሃይማኖት ስብጥራቸውን ስናይ ክርስቲያንም ሙስሊምም አሉበት። ስለዚህ በሃይማኖት ልንፈርጀው አንችልም። የዚህ እምነት ተከታዮች ናቸው ዝን ላይ የፈጸሙት ማለት አንችልም። በብሔርም እንደዚሁ የአንዱ ብሔር አካላት ወይም ልጆች ተባብረው እዚኛው ብሔር ላይ ጥቃት ፈጸሙ ለማለት አያስደፍረንም ነው ዘመናት የጠንካራ አብሮነት መገለጫ የሆኑ ህዝቦችና አካባቢዎች ከቅርብ ጊዜያት ወዲህ የግጭት ማዕከል የሆኑት ለምን ይሆን? ይህ አካባቢ በነገራችን ላይ የትልቅ እሴት ባለቤት ነው። ማህበረሰቡ አንድ ቤት ውስጥ ታገኘዋለህ የተለያየ ሃይማኖት ተከታይ ሆኖ አንድ ቤት ውስጥ አማራውና ኦሮሞ ተጋብቶ፣ ትግሬውና አማራው ተጋብቶ፣ ጉራጌውና አማራው ሁሉም ተሰባጥሮ ልታገኛቸው ትችላለህ። ከ25 ከ30 ፐርሰንት የሚሆነው ማህበረሰብ በዚህ ቅልቅል ውስጥ ነው የምታገኘው። እናም ለኢትዮጵያ ሊመጥን የሚችል እሴት ያለው ማህበረሰብ ነው። ይህንን አፈረስት ማለት ኢትዮጵያን ማፍረስ ቀላል ይባላል የሰው ህይወት ተከብሮ ነው የኖረበትና ምንድን ነው ተረጋግቶ የቆየበት ምክንያት የሚለው የሚከነክናቸው አካላት አሉ። ስለዚህ የዚህን ሴት ማራቆትና ማጥፋት ኢትዮጵያን ለማፍረስ ቀላሉ ዘዴ እንደሆነ አጥንተው ደርሰውበታል ብዬ አስባለሁ። ስለዚህ ይህን ሴት እንደነበረ ማስቀጠልና እንደነበረ መጠበቅ ጸጋውን ማውረስ ለልጆች ዛሬ ተሰብስበው ከነበሩት ሃይማኖት አባቶች የሀገር ሽማግሌዎችና የእድር አካላት የሚጠበቅ ነው ብዬ አስባለሁ። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ታዋቂ ግለሰቦች በተሳተፉበት ስብሰባ አካባቢውንና ኢትዮጵያን ከጸረ ሰላም ተላላኪዎች ተግባር ለመታደግ የጋራ እጃችንን እናንሳ የሚል መልእክት ተላልፏል። በመጪዎቹ ቀናት በክርስትና እምነት ተከታዮች በደማቅ ስነ ስርዓት የሚከበሩት የገናና የጥምቀት በዓላት በሰላም እንዲያልፉም ሁሉም አካባቢውን በንቃት እንዲጠብቅ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።